በኢትዮጵያና በዩናይትድ ስቴትስ መካከል ጥብቅ የምጣኔ ሀብት ግንኙነት ለመፍጠር በአዲስ አበባ የሚገኘው የአሜሪካ ኤምባሲ እየሰራ መሆኑ ታወቀ። በኢንዱስትሪ ዘርፍ የሚሰማሩ ባለሀብቶች የኢትዮጵያ መንግስት በርካታ ማበረታቻ ማስቀመጡም ተዘግቧል። የዩናይትድ ስቴትስ ባለሀብቶች በዘርፉ እንዲሳተፉም ተጠይቋል። መለስካቸው አመሀ ከአዲስ አበባ ተከታዩን ልከዋል። ዛሬ አዲስ አበባ ሄልተን ሆቴል አስር የዩናይትድ ስቴትስ አሜሪካ ኩባንያዎችን እና ከሰባ የማይበልጡ የኢትዮጵያ ኩባንያዎችን ባገናኘው መድረክ ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሻ ሀስላክ ንግግራቸውን የጀመሩት ከጥቂት ወራት በፊት ፕሬዚዳንት ኦባማ በኢትዮጵያ ያደረጉትን ጉብኝት በማስታወስ ነበረ። ፕሬዚዳንቱ በዩኤስ፣ አሜሪካ እና በአፍሪካ መካከል ስለሚኖረው ግንኙነት ያላቸውን ርዕይም በአጭሩ ጠቅሰዋል። መንግስታቸውና በአዲስ አበባ የሚገኘው ኤምባሲም ይህንን ግንኙነት በተለይም ከኢትዮጵያ ጋር እንዲፈጠር ለሚፈለገው የኢኮኖሚ ትስስር በታላቅ ስሜትና በብርቱ ትጋት እየሰሩ ናቸው ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲና የዩናይትድ ስቴትስ መንግስት የፕሬዚደንት ኦባማን የዩናይትድ ስቴትስ አፍሪካ ርዕይ እውን ለማድረግ በርትተውና በታላቅ ስሜት እየሰሩ ናቸው። በአፍሪቃና በተለይም በኢትዮጵያና ዩናይትድ ስቴትስ መካከል ያለው የንግድ ግንኙነት ጥብቅና ጥልቅ እንዲሆን ያለን ቁርጠኝነትም ይቀጥላል። ፕሬዝደንቱ በቅርብ ጊዜ እዚህ ያደረጉት ጉብኝት እንዳረጋገጠው ዛሬ የተዘጋጀው መድረክም በአፍሪካ ፕሬዚደንት ኦባማ የጀመሩት ከአፍሪቃ ጋር የመናገድ ውጥን ቁልፍ አካልና የቅርብ ጊዜ ጉብኝታቸውም ተከታይ ነው። በመድረኩ ላይ የተገኙት የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ በበኩላቸው በስፍራው ለተገኙት የአሜሪካና የኢትዮጵያ ባለሀብቶች የማዋዕለ ንዋይ እድሎችን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ሀገሪቱ አላት ያሉትን እምቅ ሀብቶች በመዘርዘርም ይህንን እምቅ ሀብት በማልማት ባለሀብቶቹ በሰፊው እንዲሳተፉ ጠይቀዋል። በተለይም ሀገሪቱ በሁለተኛው የእድገትና ለውጥ እቅዷ ልታስፋፋው በምትፈልገው የፋብሪካ ኢንዱስትሪ ቁልፍ ድርሻ ይኖራቸዋል ባሏቸው የኢንዱስትሪ መናኸሪያ ግንባታ ላይ ባለሀብቶቹ ትኩረት እንዲያደርጉ መክረዋል። በዚህ በኩል ተሳትፎ ለሚያደርጉ ባለ ሀብቶች ደግሞ መንግሥት የሚሰጠውን ማበረታቻ በዝርዝር ገልጸዋል። በተገነቡ የፋብሪካ ህንፃዎች የፋብሪካ ስራ ለመስራት ብትፈልጉ ወይም በጋራ የኢንዱስትሪ መናኸሪያ ብትገነቡ 10 ዓመት የሚደርስ በትርፍ ላይ ከሚጨመር ግብር ነጻ ትሆናላችሁ። ይህ ማለት ማንም በዚህ ሀገር የሚገኝ የንግድ ተቋም ባገኘው ትርፍ ላይ 30 ከመቶ ከሚከፍለው ግብር ነጻ መሆን ማለት ነው ለአስር ዓመት። አቶ ፍጹም አክለው እንዳብራሩት እንዲህ ያሉ የኢንዱስትሪ መናሪያዎችን ከአዲስ አበባ አርባ ኪሎ ሜትር ውጭ ለሚገነቡ ደግሞ ከትርፍ ግብር ነፃ የመሆኛ ጊዜው 15 ዓመት እንደሚሆን ገልጸዋል። ይህ ደግሞ በሀገሪቱ የተመጣጠነ እድገትና ልማት እንዲኖር ለማድረግ ነው ሲሉ አስረድተዋል። የአዲስ አበባ ንግድ ምክር ቤትና ዘርፍ ማኅበራት ፕሬዚዳንት አቶ ኤልያስ ገነቲ በበኩላቸው ደግሞ በእነዚህ በሚገነቡ የኢንዱስትሪ መናኸሪያዎች የሚደርሰው የኃይል አቅርቦት ዋጋ እጅግ ዝቅተኛ መሆኑ ባለሀብቶቹ ሊጠቀሙበት የሚገባ እድል መሆኑን ጠቁመው የአሜሪካ ባለሀብቶች በፍብረካ ኢንዱስትሪው ለመሳተፍ በጥብቅ እንዲያስቡበት ጠይቀዋል። የኢንዱስትሪ መናኸሪያዎች ልማትና በጣም በዝቅተኛ ዋጋ የሚቀርበው የኤሌክትሪክ ኃይል የሌሎች አፍሪካ ሀገሮች አንድ አምስተኛ የሚሆን ዋጋ ነው። በሀገሪቱ የኢንቨስትመንት አዋጅ የተዘረዘሩትን ለጋስ ለነዋይ ማበረታቻዎች ይበልጥ ያጎለብቷቸዋል። ይህን እድል በመጠቀምም ጎብኚዎቻችን በፋብሪካው ኢንዱስትሪ እንዲሳተፉ ከልብ እንዲያስቡበት እጠይቃለሁ። መድረኩ የተዘጋጀው አዲስ አበባ በሚገኘው የአሜሪካ ኤምባሲና በአዲስ አበባ ንግድ ምክር ቤትና ዘርፍ ማህበራት ትብብር ነው። አስሩ የአሜሪካ ኩባንያ ወኪሎች ከዚህ በኋላ በርከት ያሉ ከሰሃራ ደቡብ የሚገኙ ሀገሮችን እንደሚጎበኙ ታውቋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ